ባለፈው ሚያዝያ ወር የተሾሙት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ጉዳዮች ረዳት ሚኒስትር ጆኒ ካርሰን የአፍሪካ ቀንድ ሀገሮች መሪዎች ሰላማዊ ጉርብትናን በማስቀደም ለሕዝባቸው እድገትና ብልጽግና እንዲሰሩ ጠየቁ። አምባሳደር ካርሰን አገራቸው በኢትዮጵያ እምርታ አሳይቶ የነበረው የዲሞክራሲ ሂደት እንዲቀጥል ከኤርትራም ጋር ግንኙነቷን ማሻሻል እንደምትፈልግ ገልጸዋል። ዩናይትድ ስቴትስና ኢትዮጵያ የረጅም ዘመናት ወዳጅነት እንዳላቸው ቢታወቅም በፕሬዚደንት ቡሽ አስተዳደር ዘመን በጸረ ሽብር ዘመቻው ምክንያት የጠበቀ ሽርክና በጅተዋል። ሆኖም የኢትዮጵያ መንግስት አገር ውስጥ ባሉ ተቃዋሚዎች ብቻ ሳይሆን በራሱ በአሜሪካ ውጭ ጉዳይ ሚኒስቴር የሰብአዊ መብት ዘገባ ጭምር መልካም አስተዳደር እንደሚጎድለውና የሕግ በላይነትን እንደማያስከብር የሰብአዊ መብት አስከባሪ ድርጅቶች ይከሳሉ። አዲሱ የኦባማ አስተዳደር ሰብአዊ መብቶችን ለማስከበር ከሚያሰማው ቁርጠኝነት ከኢትዮጵያ ጋር ግንኙነታችሁን እንደገና ለመገምገም እቅድ አለ ወይ? ስንል ላቀረብንላቸው ጥያቄ አምባሳደር ጆን ቶኒ ካርሰን የኢትዮጵያና የዩናይትድ ስቴትስ ወዳጅነት የሁለቱን አገሮች ጥቅም ያገናዘበና አንድ ወጥ ሳይሆን በልዩ ልዩ እርከን ላይ የተመረኮዘ መሆኑን ገልጸዋል። አሁን ስልጣን ላይ ያለው የኢህአዴግ መንግስት የአሜሪካ መንግስት ድጋፍ የተቸረው በአፍሪቃ የመጨረሻው መጥፎ የተባለ አምባገነን የኮሎኔል መንግስቱን አገዛዝ አስወግዶ ከዚያም በኋላ አዲስ ህገ መንግስት በማጽደቁ ተቃዋሚ የፖለቲካ ኃይሎች ሊንቀሳቀሱና ተቋማትና ሲቪል ማህበራት እንዲሁም ነጻ ሚዲያ የስርዓቱ አካል ሊሆኑ በመቻላቸው መሆኑን አስገንዝበዋል ሆኖም በኢትዮጵያ የዲሞክራሲያዊ መሻሻል ሂደት አሁን ያዘገመ መሆኑን ጠቁመው Certainly, it will be a part of our dialogue with the Ethiopian government. በእርግጥ ይህ ከኢትዮጵያ መንግስት ጋር የሚኖረን ውይይት አካል ይሆናል። ከሌሎች የአፍሪካ ሀገሮች ጋር በዚህ ጉዳይ ላይ እንደምንወያይ ሁሉ ለኢትዮጵያ መንግስት ይህንን እናነሳለን። ዴሞክራሲያዊ ተቋማት እንዲጠናከሩ፣ የፖለቲካ መስኩ እንዲሰፋ፣ ሲቪሉ ማህበረሰብ ሰፋ ያለ ተሳትፎ እንዲኖረው፣ በፖለቲካም ሆነ በኢኮኖሚው መስኮች የግለሰቦች ሰብአዊ መብቶች ተከብረው ማየት እንሻለን። በማናቸውም አገር ትላንት ወይም ከአምስት ዓመታት በፊት የተወሰደ እርምጃ ለዛሬ ዲሞክራሲያዊ ጥያቄ መልስ ሊሆን እንደማይችል በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪቃ ረዳት ሚኒስትር ሚስተር ጆኒ ካርሰን በሰጡን ቃለ ምልልስ አስምረውበታል። በኢትዮጵያና ኤርትራ መካከል ጦርነቱ ከቆመ ዓመታት ተቆጥረዋል። ሆኖም በሁለቱ አገሮች መካከል ውጥረቱ እንዳለ ነው። በምን መልኩ ሊረግብ ይችላል ለሚለው ጥያቄ የሁለቱ አገሮች መሪዎችና ሕዝቦች ከምንም በላይ ሰላምን መምረጥ እንዳለባቸውና ከአሁን ቀደም የተፈረመውን የሰላም ውል ስራ ላይ ማዋል አስፈላጊ እንደሚሆን ጠቁመዋል። We hope that at some point the Algiers Accords, which were signed by both parties በአልጄሪያና በተባበሩት መንግስታት እንዲሁም ዩናይትድ ስቴትስን ጨምሮ ሌሎች መንግስታትም እርዳታ የተፈረመው የአልጀርስ ስምምነት ሙሉ በሙሉ ስራ ላይ እንደሚውልና በአዲስ አበባና በአስመራ መካከል ውጥረቱ እንደሚረግብ ተስፋ እናደርጋለን። በኤርትራና በኢትዮጵያ መካከል ያለው ልዩነት በጣም በጣም ትንሽ ነው ያሉት የአሜሪካ ባለስልጣን እነዚህን ጥቃቅን ልዩነቶች በመሪነት ችሎታ እንደሚወገዱ ተስፋል አለኝ ብለዋል። የአፍሪቃ ቀንድ በአህጉሪቱ በጣም ከባድና ውስብስብ ችግሮች ያሉት አካባቢ መሆኑን ጠቅሰው ይህም በመሆኑ በተለይም የኢትዮጵያ፣ የኤርትራ፣ የጅቡቲና የኬንያ መንግስታት አንዱ በአንዱ ወይም በየአገሮቻቸው ካሉ ተቃዋሚዎች ላይ የፖለቲካ ድል ለማግኘት ከመጣር ይልቅ ለሀገሮቻቸው ልማትና እድገት፣ ለህዝቦቻቸው መብት መከበር ቅድሚያን መስጠት አስፈላጊ እንደሚሆን መክረዋል። በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪቃ ረዳት ሚኒስትር ጆኒ ካርሰን ሶማሊያ ካለችበት የፖለቲካ ቀውስ እንድትወጣ ዩናይትድ ስቴትስ የአፍሪቃ ህብረት፣ የኢጋድ ማለትም የአፍሪቃ በየነ መንግስታት የተባበሩት መንግስታት ተወካዮች ሰላም ለማስፈን የሚያደርጉትን ጥረት እንደምትደግፍ ገልጸው፣ የሽግግሩን መንግስት ለማጠናከር የኢኮኖሚ እርዳታ እንደምትለግስም ተናግረዋል። የኤርትራ መንግስት የሽግግር መንግስቱን የሚፋለሙ ከአልቃይዳ ጋር ግንኙነት ያላቸው የአልሸባብ ኃይሎችን እንደሚረዳ ዩናይትድ ስቴትስ ተደጋጋሚ ክስ በማቅረቧ ማስረጃ ካለ ጥያቄ ያቅርበናል ሪ አዎ፣ በኤርትራ በሚገኙ ግለሰቦች እና ከአልሻባብ ጋር ግንኙነት ባላቸው ግለሰቦች መካከል ግንኙነት የቀጠለ ለመሆኑ በርካታ ተጨባጭና ምክንያታዊ ማስረጃዎች አሉን። በአፍሪቃ ቀንድ ያሉ ሀገሮች ኤርትራ ጭምር ሀገራቸውን የአልሸባብ መሳሪያዎችና ተዋጊዎች መተላለፊያ እንዳያደርጉ ከአልሸባብም ጋር ግንኙነታቸውን እንዲያቋርጡ ዩናይትድ ስቴትስ ትፈልጋለች ብለዋል ጆኒ ካርሰን። አዲሱ የፕሬዝደንት ኦባማ አስተዳደር ከኤርትራ ጋር ግንኙነቱን ለማሻሻል ያለውንም ፍላጎት ገልጸዋል። This administration seeks to have a better relationship ይህ የዩናይትድ ስቴትስ አስተዳደር ከኤርትራ ጋር ከፕሬዝደንት ኢሳይያስ አፈወርቂ ጋር የተሻለ ግንኙነት እንዲኖረው ይፈልጋል። ከአሁን ቀደም በጣም ጥሩ የነበረውን ግንኙነታችንን ወደ መከባበርና ሰላማዊ ግንኙነት መመለስ እንፈልጋለን። የኤርትራ መንግሥት ግልጽና ኃላፊነት በተሞላበት መንገድ ጉዳዮችን የሚያከናውን ከሆነ በእኛ በኩል በሩ ክፍት ነው። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪቃ ረዳት ሚኒስትር ጆኒ ካርሰን ወደ ኤርትራ ለመጓዝ ከኤርትራ ኤምባሲ ቪዛ ጠይቀው እስካሁን እንዳልተሰጣቸው በሰጡን ቃለ ምልልስ ገልጸዋል። በአሜሪካ የኤርትራ አምባሳደር አቶ ግርማይ ገብረ ማርያም በበኩላቸው የቪዛ ጉዳይ ጥያቄ ውስጥ መግባት የለበትም፣ የአፍሪቃ ረዳት ውጭ ጉዳይ ሚኒስትር ጆኒ ካርሰን ወደ አስመራ መጓዝ ሲሹ ወዲያው ይሰጣቸዋል ብለዋል። አድማጮች በሌሎች የአፍሪቃ ገ ጉዳይ በተለይም በዲሞክራሲያዊ ሂደት ላይ የዩናይትድ ስቴትሱን ባለስልጣን አነጋግረናል። በሌላ ፕሮግራም እናቀርባለን።